ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያውን የአንድ ለአንድ ቃለ ምልልስ በአማርኛ አድርገዋል። ጠቅላይ ሚኒስትሩ ይህንን የመጀመሪያ ቃለ ምልልስ ያደረጉት ከአሜሪካ ድምፅ ጋር ነው። ጠቅላይ ሚኒስትሩን ቢሮቸው ተገኝቶ ያነጋገራቸው እስክንድር ፍሬው ነው። የቃለ ምልልሱ የመጀመሪያ ክፍል ቀጥሎ ይቀርባል። ጠቅላይ ሚኒስትር፣ በተጣበበ ጊዜዎት መሀል ይህንን ቃለ ምልልስ ከአሜሪካ ድምፅ ጋር ለማድረግ ስለፈቀዱ በጣም አመሰግናለሁ። ጠቅለል ካለ ጥያቄ ልነሳና እንግዲህ ቃለ መሀላ ከፈጸሙ ከአንድ ዓመት ጥቂት አለፍ ብሏል። የአብይ ኢትዮጵያ ከአንድ ዓመት በፊት ከነበረችው ኢትዮጵያ ምን ያህል ተራምዳለች? ስለጋበዛችሁኝ አመሰግናለሁ። የእኛ ኢትዮጵያ ከነበረችበት ምን ያክል ተራምዳለች የሚለው ሀሳብ ይሻላል በግል የማስባት ኢትዮጵያ ሀሳቡም የተሸጠና የሁላችን ስለሆነ እንግዲህ ለንጽጽር ያስቸግራል። ትናንትና እና ዛሬ በተለያየ መዘኛ እንካላየናቸው በስተቀር በነበርንበት ሁኔታ አይቶ ትናንትናና ዛሬን ማመሳከር ይቸግራል። አንደኛው በዴሞክራሲ አውድ ያየን እንደሆነ ትናንትና እና ዛሬ ሰፊ ልዩነት አለ። በሚዲያ አጠቃቀም ያየን እንደሆነ ሰፊ ልዩነት አለ። ኢኮኖሚያችን ላይም እንደዚሁ ልንወርድ ከነበረው አዘቅት የማገገም ሁኔታ አለ። ነገር ግን ፍላጎት አዳጊ ስለሆነ አሁንም አዳዲስ መሻቶች፣ አዳዲስ ፍላጎቶች ስለሚፈጠሩ በዚያው ልክ መፍጠር እና ማደግ ካልቻል ውድድሩ ትናንትና እና ዛሬ ብቻ ሳይሆን ዛሬ ማስቀጠል መቻል ላይ የተሰናሰለ መሆን ስላለበት በብዙ መልክ ከፍተኛ ለውጥ አለ። የሰላም አየር አለ፣ የእፎይታ መንፈስ አለ። ይህንን ማስቀጠል ማስፋት ሁሉንም ሰው እንዲነካ ማድረግ ቀጣዩ ስራ ይሆናል። እርስዎ የተረከቡት በበርካታ ተንታኞች እምነት በመፍረስ አፋፍ ላይ የነበረች የአስቸኳይ ጊዜ አዋጅ ያስፈለጋትን ኢትዮጵያ ነው። ሁኔታዎች ሊቀየሩ እንደሚችሉ ተስፋ የሰጠውት ምን ነበር? በእርግጥ ወደ ኃላፊነት ከመምጣቴ በፊት የነበረው ሁኔታ ያስፈራል። ያን ሁኔታ ገሚሶቹ አንተ እንዳልከው ይገልጹታል ገሚሶቹ ከዛም ያከፉታል። ከሚሶቹ ደግሞ ከዛም ባነሰ ያስቀምጡታል። ግን እኔ ተስፋዬ ሶስት ነገር ላይ የተመሰረተ ነው። የመጀመሪያው ተስፋ በፈጣሪ ነው። የኢትዮጵያ አምላክ ብዙዎች የሚጮሁለት በየ እምነታቸው የዘገየ ቢመስልም ይቀራል ብዬ አላምንም። በፈጣሪ ተስፋ አልቆርጥም። ኢትዮጵያን የሚተዋል ብዬ አላምንም። ሁለተኛው ተስፋዬ ሀገር ነው። ሰው በሀገር ተስፋ አይቆርጥም። ብዙ ጊዜ በውጭ የሚኖሩ ሰዎች ተለይም አሜሪካ የሚኖሩ ሰዎች እንቅልፋቸው አሜሪካ ነው፣ ህልማቸው ኢትዮጵያ ነው ይባላል። ሰዎች በአካል ቢወጡም በመንፈሱ ሁሌም አገራቸው ውስጥ ነው የሚኖሩ በአገር ተስፋ ስለማይቆረጥ። እንዲያ ብቻ ሳይሆን እኔ ባለኝ ልምምድ ወዳደጉ ሀገሮች በምጓዝበት ጊዜ ቀደም ባለው ጊዜ ሁለት ቀን ሶስት ቀን ፎቁን፣ መንገዱን፣ ከባቢውን በጣም አደንቃለሁ፣ እደመማለሁ፣ እገረማለሁ። ነገር ግን ከተወሰነ ቀናት በኋላ ያ ፎቅ ያ የከተማ መስተጋብር እንዴት ሁሉ ሀገሬ እንደሚመጣ ነው ማስበው፣ እንጂ ውበቱን እዛ ቦታ ላይ እዛ ቦታ ለኔ ስዕል ነው። ያንን እዚያ አምጥቼ ከሀገሬ ጋር ሳሰናስለው ነው ውበት መስሎ ደንቆም ይታየኝ። ይሄኔ ብቻ አይመስለኝም። በጣም ብዙ ኢትዮጵያውያን የትም ይሄዱ የት የኢትዮጵያ ነገር ሁሉ ይገዳቸዋል። ልባቸው፣ ሀሳባቸው፣ ፍላጎታቸው እዚህ ነው ያለው። ስለዚህ በሀገር ተስፋ አይቆረጥም። በተለይ ደግሞ ኢትዮጵያውያን በሀገር ተስፋ አይቆርጡም። የትም ቢሄዱ አንድ ቀን ሀገር ይገባለው እያሉ ያስባሉ። እኔም በሀገሬ እንዲሁ ተስፋ ስለማልቆርጥ ነው። ሶስተኛው በህዝብ ተስፋ አይቆረጥም፣ በተለይ በኢትዮጵያ ህዝብ ተስፋ አይቆረጥም። ኢትዮጵያ ህዝብ ሲበሳጭ፣ ሲቆጣ ኃይለኝነቱን በምታየው ልክ ተወደ ደግሞ የመስከን የማመዛዘን መዛዘን በችግር ውስጥም ቢሆን ቆም ብሎ የማሰብ ጥፋት መስሎ ሲታይም የማመሳከር ልምምድ አለው። የቀደሙ መሪዎችን ሲተች ማንኛውም ኢትዮጵያ ኢትዮጵያዊ በምታደምጥበት ወቅት ምንም እንኳን የከፋ ነገር ማንሳት ቢችልም ከዛ ጎን ለጎን መልካም ነገር ያነሳልና ህዝብ እንደ ህዝብ ተስፋ አይቆረጥበትም። በሀገር ተስፋ አይቆረጥም። በፈጣሪ ተስፋ አይቆረጥም። በነዚህ ሶስት ምክንያቶች እኔ ያኔም ተስፋ ነበረኝ፣ አሁንም የበረታ ተስፋ አለኝ። ዋናው ሚስጥር በእነዚህ ሶስት ነገሮች ተስፋ የማልቆርጥ ሰው በመሆኔ ነው። እንደምንቀጥል፣ እንደምንቀየር፣ እንደምናድግ ያኔ የምማስበው አሁንም በጠንካራ ሁኔታ እንደዛ ነው ማስበው። በለውጡ ተደስቶ አደባባይ የወጣው ለርሶ ያለውን ድጋፍን በስፋት የገለጸ ህዝብ በርካታ ነው። ነገር ግን በዚህ መንገድ ሀሳቡን የገለጸው ድጋፉን ያንጸባረቀው ህዝብ በተለይ ከኢህአዴግ ውጭ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል አስተያየት የሚሰጡ ወገኖች አሉ። በዚህ ላይ ምን አስተያየት አለው እርሶ? መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት። በቀላል ምሳሌ ለማስረዳት በሰርግ ነው ሰደው ባላሚስት ሊጋቡ ሰርግ ሲሰርጉ ብዙ ዘመድ፣ ጎረቤት፣ ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ፣ ምግብ ማዘጋጀቶች አሉ፣ ብዙ ግርግሮች አሉ። የዕለት ሁለት በተቻለ መጠን ሰዎች ለብሰው አጊጠው ሰርጉን ያደምቁታል። ከሰርጉ ማግስት በኋላ ግን ያን ትዳር የማጽናት የማቆየት ጉዳይ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና እና የቅርብ ሰዎች ጉዳይ ይሆናል። ለውጥ በሚመጣበት ሰዓት ያየው ግርግር፣ ያየው ድጋፍ፣ ያየው ነገር ይዘልቅ አል ብለህ ማሰብ የሚቻለው ሜይሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው። ተጋቢዎቹ ትዳራቸው አምስት አመት አስር አመት እንዲቆይ የነሱ ስራ ነው። ትዳሩን የመገንባት በዚያ ውስጥ የሚገጥማቸውን ፈተና መቋቋም ሁልጊዜ ችግር ሲገጥማቸው የሰርጋችንለት ልብሳችን ያምር ነበር፣ የሰርጋችንለት ብዙ ሰው ነበር ማለት አይችሉም። ሲታመሙ ወይም ሚስት ስትወልድ ያን የሚያክል ቁጥር ያለው ግርግር ላይኖር ይችላል። ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ አምስት አስር አስራ አምስት ሀያ አመት ሲቆይ ወይም ወልደው ሲድሩ ያ ግርግር ተመልሶ ሊመጣ ይችላል። ወይም አስረኛ 20ኛ 50ኛ ዓመት ሲያከብሩ ያንን ድግስ መልሶ ማየት ይችላሉ። ከለውጥ በኋላ የለውጡን መሰረታዊ ሚስጥር ማጽናት ሲቻል ድጋፉ ይቀጥላል። ተሳትፎም በየሌሩ ይለያያል። መጀመሪያ ላይ ለውጥ እና አምጣብ ለህ የምታሳተፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ። ማንበብ ለምድ መውሰድ ትፈልጋለህ። ከዚህ አንጻር ብዙ ወገኖች አሳብ እየሰጡ እየመከሩ ያሉበት ለውጥ ነው። ብዙዎች ጽሁፍ ይልካሉ። አንዳንዶች አንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በምናዘጋጀው የምክክር መድረክ ብዙ ምሁራን ሀሳብ ይሰጣሉ። በኢሲኤም ሁላችሁም እንደምታውቁት በርካታ መድረኮች በተለያዩ ቶፒክ ይዘጋጃል። በዚያ ሁኔታ ነው ሀሳብ የሚሸመተው። የተሸመተው ሀሳብ ይደረጅና የፖሊስ ሰነድ ሆኖ ተቋማት ያን ሀሳብ በወጉ እንዲገነዘቡ ማድረግ ሲቻል የየዕለት ልምምድ ይሆናል። ከዚያም ባሻገር ከኢህአዴግ ጎራ ውጭ ያሉ ሰዎች በአንዳንድ የኃላፊነት ቦታ በአምባሳደርነት፣ በምርጫ ቦርድ፣ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል። ከዚያ የዘለለ ማስፋት ያስፈልጋል። ምክንያቱም ኢትዮጵያ ውስጥ የሚያውቁ እና ያሰቡትን የሚናገሩ የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራሳን ከፋፈል መጠቀም አለብን። ፕሮፌሽናል የሚለው ሀሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛውም የተቃዋሚ ፓርቲ አመራሮች፣ ምሁራን፣ ግለሰቦች ይሳተፋሉ። ነቀስቀስ እያል ብዙዎቹን የሚያሳትፍ መንገድ ይሄን ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ ዓመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ምሬታቸውን፣ ጥያቄዎቻቸውን፣ ሀሳባቸውን ሰምተናል። ያንን እንደ ግብአት ወስደን ነው ስራ የምንሰራው። በመደመጥ መሳተፍ ይቻላል። በጽሁፍ ሀሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ሙሉ ጊዜ ሰጥተው በመስራት መደመጥ ይቻላል። እና በአንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንፃር ኮሜንቱን ማየት ይቻላል። በሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል። ለውጡ ኢህአዴግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስቡ ወገኖችስ ምንድን ነው ምላሽዎት? ለውጡ ኢህአዴግ መር ብቻ መሆን የለበትም የሚባለው ከምን አንጻር ነው? እንግዲህ ኢህአዴግ መር ነው ወይ ይሄ ለውጥ? ኢህአዴግም ህዝብም በቀጥታ ተሳትፎ ያመጡት እየጠበቁት ያሉት ያለ ለውጥ ነው። ኢህአዴግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርዓት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያሰቡ የተዘጋጁ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከኢህአዴግ ውጭ የውጭ ልምድ ያላቸው ሰዎች፣ በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሀሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ እንደ ግብዓት ተወስዶ ስራ የሚሰራው እና ኢህአዴግ ብቻ ነው የሚያስብል አይደለም። በራችን ዘግተን የምንሰራው ሳይሆን ብዙ ነገራችንን ለህዝብ እየገለጥን ከህዝብ ግብዓት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማደግ አለበት። ብዙዎች ተሳትፈው ኦውን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን ኢህአዴግ ብቻ የሚያስብል ደግሞ አይደለም። የ የሀያሰባቱን ዓመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት ሀያ ሰባት ዓመታት የሀይል ሚዛኑ ወደ ህወሓት ያጋደለ እንደነበር የበርካታ ተንታኞች እምነት ነው። ዛሬስ ተረኛለው ወይ ብለው የሚጠይቁ ሰዎች አሉ። ክቡር ጠቅላይ ሚኒስትር ኢትዮጵያዊ እባብ ያየ በለጥበረየ ስለሚል ትናንት የነበረ ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውም በዛ አይን ማየት ጥሩ ነው። ግን ለውጡ አንዱ በአጽንኦት የሚቃረነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ይመስለው፣ የተሸነፉ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማይሆን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው ለዚህ ነው ፍቅር የምንለውና አስተሳሰቡም ተግባሩም የለም ካለም ድሩና ለውጡ ዘራቂ መሆን አይችልም። አልባልታዎች ሊሰሙ ይችላሉ፣ ግን በእርግጠኝነት መናገር የምፈልገው እንደዛ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም። እንደዚህ አይነት አስተያየት የሚሰጡ ሰዎች በተለይ ክቡር ጠቅላይ ሚኒስትር የኦዴፓን የበታች አመራሮችና ካድሬዎች ነው መነሻ የሚያደርጉት። አንዳንድ የኦዴፓ የበታች አመራሮችና ካድሬዎችን እናንተ በአደባባይ ከምትገልጿቸው አቋሞች ማለትም ከፍተኛው አመራር በአደባባይ ከሚገልጻቸው አቋሞች የተለየ ነው የሚያንጸባርቁት በሚል ማለት ነው። የኦዴፓ ሳይሆን አጠቃላይ ስርዓተ መንግስቱ ለውጡን እኩል ተገንዝቦ የለውጡን አስፈላጊነት እኩል ግምት ሰጥቶ ይሰራበታል ወይ የሚለው ጥያቄ ተገቢ ጥያቄ ነው። ገና ብዙ ስራ ይጠበቅብናል። እንደ ህዝብም እንደ መንግስትም ኦዴፓን በሚመለከትም መሰል ችግር ሊኖር ይችላል። ነገር ግን በእኛ ከምንናገረው ብቻ ሳይሆን በተግባር ያለው ሁኔታ የኦሮሞን ህዝብ እኩልነት፣ ነጻነት፣ ዲሞክራሲያዊ ስርዓት ለመፍጠር የሚታገል ድርጅት እኔ በልጬ ሌላ ላግል ብሎ የሚያስብ ከሆነ የመጀመሪያው ተቃውሞና ፈተና የሚገጥሞ ከኦሮሞ ህዝብ ነው። በባህሪው የኦሮሞ ህዝብ አቃፊ ስለሆነ የማንም ልጅ ቢሆን በጉዲፈቻ ማሳደግ እንደ ባህል የተለማመደ ስለሆነ በውስጡ አቅፎ መኖር ተገቢ ነው ብሎ የሚያምን ማህበረሰብ ስለሆነ፣ አንተ ጊዜ መጥቶልኛል ለላግለል ብትል የመጀመሪያው ጸብ የሚሆነው ከህዝቡ ነው። ሁለተኛው መበደልን መገፋትን በደንብ የሚያቀዝብ ነው። መበደልና መገፋትን የሚያቀዝብ ስለሆነ አሁን ሌላ በመግፋት በዘላቂነት ጥቅም ይከበራሉ የሚያስብ ስላልሆነ እንደዚህ አይነት ሐሳብ ያላቸው ግለሰቦች ካሉ ከአጠቃላይ መርሆ የወጡ ስለሆነ የጊዜ ጉዳይ እንጂ መንጠባጠባቸው አይቀርም። ኦዴፓን ከአዴፓ ወይም ከደህዴን ወይም ከቲፒኤልኤፍ ወይም ከሌሎችም ፓርቲዎች በተለየ ነገር መንገድ አግንኖና አጽፎ ማየት አይቻልም። እንደ ማንኛውም የፖለቲካ ፓርቲ ለውጡን ቀድመን አስበን መክረን መርተን ለዚህ ለተገኘው ድል አብቅተናል። ግን በተናጠል ያመጣ ነው አይደለም። በጋራ የተሰራ ስራ ነው። ከሁሉም ወገን ለውጥ የሚፈልጉ ማደግ የሚፈልጉ መቀየር የሚፈልጉ ሰዎች አሉ። በዛ ሳ ብቻ ከታየ ነው ማዝለቅ የምንችለውና ተገቢ አይደለም። ስህተት መታየት የለበትም የሚል መነሻ ግን ሀገር ካለማወቅ የሚነሳ ያሳ ነው። ይቀጥላል ስህተት ወደፊት ግለሰቦች ለግል ጥቅማቸው ላላቸው ድብቅ አጀንዳ እንደዚህ አይነት ነገር ሊያራምዱ ይችላሉ። ኦዴፓ ውስጥ ሆነውም ለውጡ በተለየ መንገድ እንዲታይ የሚፈልጉ ግለሰቦች ካሉ ይሄን ማድረግ ይችላሉ። ሁሉም የዲፕ አባላት ሙሉ በሙሉ ለውጡን ተቀብለው እየሰሩበት ነው ማለት አይቻልም። ይሄም አይቻለው አንተ ባነሳው ጥያቄ አግባብ ብቻ አይደለም። የተሰጣቸውን ስራ ሙሉ በሙሉ መስራት ካልቻሉ ለውጡን ኦን አላደረጉትም ማለት ነው። በገለጽከው መንገድ ይገለጻል። ዴሊቨር ባለማድረግም ሊገለጽ ይችላል። እና እንደዚህ አይነት ነገር አልፎ አልፎ ሊያጋጥም ይችላል። እያረሙ እያስተካከሉ እያነጹ መሄድ እንጂ ችግር የሚባል ነገር መታየት የለበትም የሚል እሳቤ ሊኖር አይገባውም። በድምሩ ግን የበላይና የበታች የለም። በጣም አሳታፊ፣ በውይይት ላይ ተመሰረተ፣ በውስጥም ከህዝብ ጋር በመከባበር በመተባበር ላይ ተመሰረተ ለውጥ ነው እየመራ ያለ ነው። ከዚሁ ከኦዴፓ ጋር በተያያዘ ልቀጥልና ጠቅላይ ሚኒስትር፣ ኦዴፓ አንዳንዴ የሚያስፈጽመው በኦሮሚያ ክልል የሚንቀሳቀሱ ሌሎች የፖለቲካ ሀይሎችን አጀንዳ ነው በሚል ያላቸውን ጥርጣሬ የሚገልጹ ወገኖችም ይታያሉ። እንደዚሁም በእነዚህ ወገኖች ተጽዕኖ ስር ወድቋል የኦዴፓ አመራር እስከ ማለት ይሄዳሉ። ምንድን ነው መላሸወት። እንደዚህ አይነት ጥርጣሬ ላላቸው ወገኖች ኦዴፓም የሆኑ ሌሎች ፓርቲዎች ፕራይመሪሊ በፖለቲካ ትግል ውስጥ የሚያራምዱት ሀሳብ የኦሮሞ ህዝብ ጥቅምና መብት እናስከብራለን የኦሮሞን ጥቅምና መብት እናስከብራለን ሲሉ የሚያስከብሩበት መንገድ ከፓርቲ ፓርቲ ሊለያይ ይችላል። ለምሳሌ እኔ የታገልኩበት እድሜም በሙሉ የቆየሁበት ድርጅት አላማ የኦሮሞ ህዝብ እኩልነት መከበር አለበት፣ ግን በኢትዮጵያ ማዕቀፍ ውስጥ ነው። በኢትዮጵያ ማዕቀፍ ውስጥ በኢትዮጵያ አንድነት ውስጥ የኦሮሞ ህዝብ ማስከበር አለብን ብሎ ይታገላል። በሌላ መንገድ የኦሮሞ ህዝብ መብቱም ፍላጎቱም ሊሟላ የሚችለው የሌሎች ህዝቦች መብት ሲሟላ ብቻ ነው ብሎም ያምናል። ሁለት መሰረታዊ ነገሮች አሉ። የሌላ ህዝብ ፍላጎትን ተጭኖ የኦሮሞ ህዝብ ጥቅም በዘላቂነት ሊከበር ይችላል ብሎ አያምንም ኦዲፒ ይሄንን የሚያስቡ ሊቃን በግለሰብ በግሩፕ ደረጃ ያሉ እንደሆነ በኦሮሞስ የሚንቀሳቀሱ ፓርቲዎች ለመነጋገር ለመወያየት ምንም ጥርጥር አያስፈልገውም። ዋናው በኦሮሞስ የሚታገሉ ድርጊቶች ተአማኝነታቸው ለኦሮሞ ህዝብ ነው። የኦሮሞ ህዝብ መሻት ደግሞ ሁለት ጠንካራ ሶስት ጠንካራ ፓርቲ እና ሀሳብ እንዲኖር ነው። 10 20 እንዲኖር አይፈልግም። ምንም ድብብቆሽም አያስፈልግም። ኦሮሞ ብቻ ደግሞ ሳይሆን ከኦሮሞ ውጭ ያለውም ህዝብ ቢሆን ኦሮሞ ተከፋፍሎ በተራራቅ ሀሳብ እንዲበተን የሚሻ ወዳጅ ህዝብ የለም። እና የሌሎችን ሀሳብ ተቀብሎ ያስፈጽማል የሚለው ሀሳብ ሌሎች በኢትዮጵያ አንድነት ከኛ የተሻለ በህዝቦች እኩልነት ከኛ የተሻለ ሀሳብ ያላቸው እንደሆነ እውነት ነው። ከዚህ የተቃረነ እንደሆነ ግን ከኛ ፕሪንሲፕል ጋር ከኛ መርህ ጋር ስለሚጻረር እውነት አይሆንም እስካሁን ባለኝ ልምምድ። እምብዛም አላየሁም። የኦሮሞ ድርጅቶች ሆነው ወደ ኦዲፒ ቀርበው ሀሳብ ሰጥተው ሀሳባቸው እንዲፈጸም የፈለገ ነገር እምብዛም አላየሁም። ግን ቀና ሀሳብ ከሆነ ከኦዲፒ የሚሆን ከሌላ ፓርቲ ለመቀበል ችግር የለብንም። ዋናው መርሃችን የሚቃረን ከሆነ ግን አናደርገውም። ሁለተኛው ኦዲፒ የሌሎችን ሀሳብ የሚያስፈጽመው የሚለው ኦዲፒ ሀሳብ የለውም ለማለት ነው ወይስ ኦዲፒ ድርጅት አይደለም ለማለት ነው ወይስ ስርዓት የለውም ለማለት ነው ሀሳቡ ትንሽ ይከብዳል። ምን ማለት መተፈለገ በኦሮሚያ በሚንቀሳቀሱ ፓርቲዎች ውስጥ ጊዜውን ጠብቆ ጉባኤ የሚያካሂድ በርካታ ምሁራን ያቀፈ ብዙ ጽሁፎች ማምረት እና መወያየት የሚችል በጣም ትልቅ ድርጅት ነው፣ ጃይንት ድርጅት ነው ኦዲፒና የሀሳብ ደህንነት ገጥሞት ወይም የአዋቂ ደህንነት ገጥሞት የሌሎች ሀሳቦች እየገዛ ብቻ የሚሰራ የሚሉት ትክክል አይደለም። ነገር ግን በአንዳንድ ጉዳዮች የተሻለ ሀሳብ ያላቸው ሰዎች ካሉ ደግሞ አንጠላም። እነዚያ ደፍሮ የሚመጣና በጽሁፍም በንግግርም ሀሳብ የሚያመጣ ሰው ካለ ኢትዮጵያና ኢትዮጵያዊነት እስከጠቀመ ድረስ፣ እኩልነት፣ ዴሞክራሲ ማስፈላጊ እስከወሰነ ድረስ ችግር አልነበረም። ግን እስካሁን እንደዚህ አይነት ነገር ብዙ ነው። ይህ የላይኛው የኦዴፓ አመራር ግንዛቤ ወይም አቋም ምን ያህል እስከ ታች ድረስ የወረደ ነው? በላይኛው አመራርና በታችኞቹ አመራሮች መካከል ያለው ተግባቦት ምን ይመስላል? በኦዲፒ የታጠረ ሳይሆን በአጠቃላይ በኢትዮጵያ ያሉ ተቋማት ገለልተኛ ፕሮፌሽናል ሆነው ባለመሰራታቸው የተሰናሰለ ሲስተም የለም። አንድ ነገር ከላይ ሲታሰብ ሲሰራ እስከ ታች አንድ አይነት ቋንቋ የሚናገርና የሚፈጽም ኃይል በየትኛውም የኢትዮጵያ ጫፍ ብዙ የለም። እንኳን ታች ባለው ደረጃ ይቀርና አስር ሚኒስትሪ ተኪዶ አስሩ ሚኒስትሮች በሆነ ጉዳይ ላይ ብታነጋግር በሁሉም ጉዳይ አንድና ያው የሆነ ሀሳብ አይደመጥም። ገና ነው የመናበቡና፣ አንድ ከአንድ ምንጭ ሀሳብ ከአንድ ምንጭ እውነትን ቀርቶ መከፋፈል ላይ ብዙ ይቀርናል። ኦዲፒ ደግሞ በንጽጽር በጣም ትልቅ ፓርቲ ነው። ኢትዮጵያ ውስጥ ኦዲፒን የሚያክል ስፋት ያለው አባላት ያለው ፓርቲ የለም። ክልሉም በጣም ሰፊ ነው። ህዝቡም በጣም ቁጥሩ ከፍ ያለ ነው። በዚያው ልክ ጃይንት በመሆኑ በውስጡ የያዛቸው አባላት እንደ ብዛት ቁጥሩ ብዛት ትንሽ ምሽጉርጎር ነገር አለው። አንዳንዶች ፓርቲዎች አዳዲስ ኃይል ብዙ አይቀበሉም። የነበረውን ኃይል ይዘው የቆዩ ናቸው። እኛ ከለውጡ ጋር ተያይዞ ብዙ ቦታ ሰው ስለምናቀያየር አዳዲስ ሰዎች ይገባሉ። በደንብ የድርጊቱን አካሄድ ዓላማ ካለ መማር ካለ ማወቅ፣ አንዳንዴም የተደበቀ ፍላጎት ከመያዝ የግል ጥቅም ከመያዝ ወጣ ገባዎች ሊያጋጥሙ ይችላሉ። ግን የኦዲፒ ስፔሻል ኬዝ አይደለም ይሄ ሁሉም ፓርቲ ጋር ቢታይ ሊፈጠር የሚችል ችግር ነው። ኦዲፒ ገዘፍ ከማለቱ ጋር ተያይዞ በዚያው ልክ ችግሩ ይሰፋ ይችል ይሆናል። አድማጮች፣ የአሜሪካ ድምጽ ራዲዮ ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ አንስተው የመጀመሪያቸው ከሆነው ከዚህ ሰፋ ካለ ቃለ ምልልሳቸው የመጀመሪያውን ክፍል ነው የተከታተላችሁት። ቃለ ምልልሱ አልተገባደደም፤ ሁለተኛው ክፍል ነገ ይቀጥላል። ቅምሻውን እናሰማችሁ። በእኛ ሁኔታ ዜጎች በተለያየ ድብቅ አጀንዳ በሚረብሹበት ሰዓት እነዚህ ሰዎች ጠላት ናቸውና እንግደል ማለት አንችልም። ቢረብሹም ዜጎች ናቸው፣ መብት አላቸው። ቢረብሹም ያያያት ስርዓት አለው ያንን ፕሮፌሽነሊ ለይቶ ቀድሞ አውቆ ይዞ ለህግ ስርዓት አቅርቦ ችግሩን መፍታት በእኛ ብቻ ሳይሆን በብዙ ዓለም ፈተና ነው። በእኛ ሁኔታ ደግሞ ባለፉት ዓመታት ያው ትጥቅ እንደ ልብ የገባበት ሀገር በመሆኑ ብዙ ሰዎች ትጥቃለች። አድማጮች ከጠቅላይ ሚኒስትር አብይ አህመድ ጋር የተካሄደው ቃለ ምልልስ በነገው ምሽት የሚቀርበው ይበልጡን በህግ የበላይነትና ተያያዥ ርዕሰ ጉዳዮች ላይ ያተኩራል። እንድትከታተሉም ከወዲሁ ተጋብዛችኋል። ከጠቅላይ ሚኒስትር አብይ አህመድ ጋር የተካሄደው ቃለ ምልልስ አሁን ተከታታይ ክፍሎቹ ሰሞኑንም ይቀርባሉ። ቃለ ምልልሱን ተከትሎም የተለያዩ የተቃዋሚ የፖለቲካ ድርጅቶችን መሪዎች ድምፅ ያካተቱ አስተያየቶች እስክንድር ያቀርብልናል። እናንተ አድማጮቻችንም ከወዲሁ በእነኚህ ገንቢ ውይይቶች በንቃት እንድትሳተፉ እንጋብዛለን። ገንቢ አስተያየቶቻችንና ትችቶቻችሁን በሚመቻችው መንገድ በስልክ በኢሜይልም፣ ይሁን በደብዳቤ በመላክ እንድትሳተፉ እንጋብዛለን፣ እናበረታታለን።